The Voice of America. በአባይና አዋሽ ወንዞች ላይ ምርምርና ጥናት የሚያካሄድ ማዕከል ወሎ ዩኒቨርሲቲ አቋቋመ። የማዕከሉ መቋቋም ኢትዮጵያ የተፈጥሮ ሀብቶቿን በአግባቡ እንድትጠቀም ከማድረግ ባለፈ የዓለም አቀፉን ኅብረተሰብ የተዛቡ ምልከታዎችን በማረም የላቀ ሚና ይጫወታል ተብሏል። መስፍን አራጌ ዘገባለው በደሴ የጀሜ ኮረብታ ላይ በግርማ ሞገስ ከተኮፈሰውና ከአንድ መቶ ሰባት ዓመት የዕድሜ ባለጸጋው ታላቁ አይጠየፍ አዳራሽ ጣሪያ ላይ የሚፈሰው የዝናብ ውሃ ወደ ሁለት ታላላቅ የኢትዮጵያ ወንዞች ይቀላቀላል። ወደ አባይና ወደ አዋሽ። አንድ ጣሪያ ላይ ግማሹ ለአዋሽ፣ ግማሹ ለአባይ የሚያካፍል ነው። የወሎን ህዝብ ማንነት የሚገልጽ ነው። በብሄር በሃይማኖት በጎጥ ሳይከፋፈል የኖረ ህዝብ ነው። እንደ ዩኒቨርሲቲው ፕሬዝዳንት ዶክተር አባተ ጌታውን ጥቆማ ወሎ ዩኒቨርሲቲም ለታሪካዊ ስፍራ የሚመጥን ታሪካ ጉዳይ ማዕከል አቋቁሟል። የጥቁር አባይና የአዋሽ ተፋሰሶች ምርምር ማዕከል። ይህንን ያቋቋምንበት ምክንያት በሁለቱም አካባቢ ላይ አሁን ብዙ ጊዜ ክርክራችንም ውይይታችንም ሳይንሳዊ አይደለም፣ ትርክት ነው። ዝም ብሎ ከመሬት የተነሳ ስለነበረ ከአዋሽ ተፋሰስ ጋራ ራሱን የቻለ ተቋም አለ፣ ያንን እንዲያጠና ለምርምር እንዲውል። አዋሽ ብቸኛው በኢትዮጵያ ተነስቶ በኢትዮጵያ ውስጥ የሚቀር በተለይ በዚህ በአፋሩ አካባቢ ላይ የብልጽግናችን ምንጭ ነው እና ለሱ በጥናት ተመስርቶ እንዴት አገልግሎት ላይ እናውለው ነው። ሁለተኛው አባይ ነው። ትልልቅ ገባር ወንዞች ከሁሉ አካባቢ ነው የሚሄዱት። አባይ እስከ ግብጽ ድረስ ያለውን ሕይወት የሚመግብ ነው። ከቀያችን ከደጃችን እየተደኛ ከአባይ ላይ አፈራችንን ጠርጎት ይወስዳል። መሬቱ አሁን ራቁቱን ቀርቷል። ስልሳ ፐርሰንቱ የሚሆነው ኢትዮጵያ ሕዝብ ጨለማ ውስጥ ያለው መብራት የለም። ዝም ወሎ ብታሄድ በኩራት ነው እያነበብን ስለዚህ ይህንን ውሃ እኩል በሆነ መልክ የእኛን ችግርን በማሳየት ሳይንሳዊ በሆነ መልክ ለግብፅ ህዝብ ለማቅረብ ጥናት ማዕከል ያስፈልጋል። ዝም ብሎ ጉንጫ አልፋ ክርክር አይደለም። ወደ ታች ያሉ ሀገሮች ወደ ላይ ያሉ ሀገሮችን ችግር በደንብ እንዲያዩት፣ በሃያ አንደኛው ክፍለ ዘመን ሁሉ ነገር በውይይት ነው መፈታት ያለበት። ውይይት ደግሞ ሲባል ያንተ ችግር ሌላው እንዲረዳልህ ያስፈልጋልና የግብፅ ወንድሞቻችንን እየጋበዝን የዋሽ ተፋሰስ አካባቢ ያሉትም እየጋበዝን ጥናት ማዕከሉ ላይ ሳይንሳዊ የሆነ ስራ እናካሂድ

ኢቨን፣ የአባይ አመታዊ ፍሰት ይህን ያክል ነው ይህን ያክል ነው የሚሉ እኮ ግብጾች ናቸው። ሰማኒያ አምስት ፐርሰንት የአባይ ውሀ ከኢትዮጵያ ይፈሳል ምናምን፣ ይህንም እነሱ የነገሩን እኛ እናቀውም። እንደውም አንዳንድ ምሁራን እንደሚያስቀምጡት ምንድን ነው ኢትዮጵያ ውስጥ በጣም ከፍተኛ ዝናብ የሚኖርበት ወቅት ላይ የኢትዮጵያ ኮንትሪቢሽን እስከ ዘጠና አምስት ፐርሰንት ድረስ ይሄዳል ነው የሚሉት። ዜፎ እነዚህ ምርምር ተቋማት እንትን ማለት አስፈላጊ ፋክቶችን ወይ ደግሞ መረጃዎችን ውሀው ላይ እንድናቅ አግዛሉ። ከዚህ በተጨማሪ ገባር ወንዞች ላይ እየደረሰ ያለውን ችግር ለይቶ መፍትሄ ለማስቀመጥም የማዕከሉ መቋቋም ጠቀሜታው የላቀ መሆኑን ጠቅሰዋል። የዩኒቨርሲቲ የብዛዮት መምህርና ተመራማሪ ዶክተር ሁሴን አዳል ከሶስት ዓመታት በፊት የአዲስ አበባ ዩኒቨርሲቲ ከካርቱም አቻው ጋር በአባይ ጉዳይ ካርቱም ውስጥ ባዘጋጁት ውይይት ላይ የሰሜን ኢትዮጵያ ዩኒቨርሲቲዎች ልኡካን ቡድንን በመምራት ተሳትፈው ነበር። በወቅቱ ጥናታዊ ጽሑፍ ያቀረቡ የሱዳን ተመራማሪዎች አድላዊነት የተሞላበትና ብሔራዊ ጥቅማቸውን ለማስጠበቅ ብቻ ሲሉ በሳይንሳዊ ትንታኔ ያልተደገፈ ገለጻ ማቅረባቸውን ያስታውሳሉ። የወርክሾፑ መሪ ሀሳብ ኢምፓክትስ ኦፍ ጌርድ ወይም የታላቁ ህዳሴ ግድብ ተጽዕኖዎች በሚል ስለነበር፣ አስራ አራት የጥናት ወረቀቶች ወይም የምርምር ሀሳቦች ቀርበው ነበር። ከነዚህ ውስጥ አስራ አንዱ በዩኒቨርሲቲ ኦፍ ካርቱም ቀረቡ ሲሆን ሶስቱ ከኛ አካባቢ የሄዱ ነበሩ እና እዛ ላይ የታዘብኩት ነገር ምንድን ነው? የቀረቡት ወረቀቶች ላይ የካርቱም ዩኒቨርሲቲ ምሁራን በአጠቃላይ በሁሉም መስክ ግድቡ ከግድቡ በታች ላሉ ሀገሮች ጎጂ እንደሆነ፣ አሉታዊ ተጽዕኖ እንደነበረው ከጥናት መሰረተ ሀሳብ ያሉ እያሉ የማሰስ የብሔራዊ ጥቅምን ብቻ የማረጋገጥ ካሄድ ነበረበት። በዛን ጊዜ የነበረውን አካሄዳቸውን ያየሁት አንድም ከጭፍን ስጋት የተነሳ ሁለተኛ ደግሞ ኢትዮጵያ ላይ እንደ አይነት ልማት የሚደረግ ከሆነ ወደ ታላላቅ ልማቶችም የሚያሸጋግር በመሆኑ ጠንካራ አገር በጎረቤት መገኘቱ የሚመለከቱበት አይን የተለየ በመሆኑ ነው ብዬ ነው የምለው። የህግ ምሁሩ ይበልጣል ግን ግብጽ በተፋሰሱ ውስጥ ያሉ ሀገራት የእሷን ጥቅም እንዲያስከብር ሁላት፣ የፖለቲካ ሸፍጥ ከመስራት አትመለስም ባይ ናቸው። የናይል ፖለቲካ ውስጥ ለምንድን ነው ግብጾች የዲፕሎማቲክና አጠቃላይ ፖለቲካ የበላይነት ወሰዱብን ብለን ስንጀምር ትልቁ መነሻቸው ግብጽ ውስጥ በሙሉ ሰዓት የሚሰሩ እንደዚህ የሪሰርች ናይል የሚሰሩ የሰች ተቋማትና የወርበር ተቋማት መኖራቸው ነው በዋናነት የማዕከሉ መቋቋም እንደዚህ አይነት የተዛቡ አቋሞችን በማስተካከል ሚዛናዊ ዳኝነት እንዲኖር ያስችላል ባይ ናቸው። አቶ ይበልጣል ኢትዮጵያውያን በብሔራዊ ጥቅማችን ላይ አንድ መሆንን ከግብጽ መማር አለብን ሲሉም ያሳስባሉ። ስለ ግብፅ ሲነሳ በየትኛውም ሁኔታ በየትኛውም የፖለቲካ አቋም ላይ ቢለያዩ የናይል የናይል ጉዳይ ላይ ሲመጣ እንደሚያደርጉት ብዙ አረብ ሀገራት እና ግብፅ አንድ አድርጓቸው የማድረግ ነገር አለ። ግብፅ ግን በብሔራዊ ጥቅም በመጣ ጉዳይ ላይ የፍልስጤምን ጉዳይ ይሄ የሀገር ጉዳይ ላይ ሲመጣ ወደ ነገር የለም ነው። ስለዚህ ከግብጾች መመሪያ አለብን። ብዙ አስዋን ሲያስገነቡት ሶሻሊስት ነበሩ። ልክ እንደጨረሱ ሳዳት የመጣ ምኑ ነው የመጣው? ካፒታሊስት ነው የመጣው። ካፒታሊስት ነው ላይ የፖለቲካ አሰላለፍ ራሱ በስራ ተጠቅመዋል የሚባልበት ሁኔታ በቅርቡ በተካሄደው የአማራ ዩኒቨርሲቲዎች ፎረም ማዕከሉን በማጠናከር አገራዊ ተጠቃሚነትን እውን ለማድረግ ዩኒቨርሲቲዎቹ ቃል ገብተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።